በጋምቤላ ጃዊ የስደተኞች ጣቢያ ባለፈው ሐሙስ የደረሰው ግድያ እንዳሳዘነው ነው የመንግስታቱ ድርጅት የስደተኞች ክፍል ዩኤንኤችሲአር አስታውቋል። ድርጅቱ አክሎ በጋምቤላ ለሚገኙ የደቡብ ሱዳን ስደተኞች የኢትዮጵያ መንግስት ስለሚሰጠው እገዛ ምስጋና አቅርቧል። ዝርዝሩን እስክንድር ፍሬው ይዟል። የጋምቤላው ጥቃት ከደረሰ ከቀናት በኋላ ትናንት መግለጫ ያወጣው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የሰዎች ሕይወት መጥፋቱ የሚያስቆጭ ነው ብሏል። ወዳጅ ዘመዶቻቸውን ላጡ ወገኖችም የተሰማውን ሐዘን ገልጿል። ሁሉም ወገኖች ሁኔታውን ይበልጥ ከሚያባብስ ተግባር እንዲቆጠቡ ማሳስቧል። በጋምቤላ ከተማ አቅራቢያ በሚገኘው ጃዊ የስደተኞች ካምፕ በተፈጸመ ጥቃት አስራ አምስት ንጹሐን ዜጎች ጭካኔ በተሞላበት ሁኔታ መገደላቸውን የአይን እማኞች እየገለጹ ይገኛሉ። የድርጅቱ መግለጫ ግን ይሄንን አላረጋገጠም። ወደ ዝርዝር ጉዳዮች ከመግባትም ተቆጥቧል። ምርመራው እንደቀጠለ መሆኑን ግን ገልጿል። የሁሉም ነገር መነሻ ግን ሁለት የስደተኛ ካምፕ ህጻናት በትራፊክ አደጋ መሞታቸው ነው ብሏል። በቅድሚያ ወጡ ያላቸውን መረጃዎች በመጥቀስ የሰዎች ሕይወት መጥፋቱን ከመግለጽ ውጭም ማንንም ተጠያቂ አላደረገም። የተባበሩት መንግስታት ምንጮች እንዳሉት ድርጅቱ ዝርዝር መረጃ ያልሰጠው የማጣራቱ ሂደት ባለመጠናቀቁ ነው። ግጭቱ ያልቀጠለው በጋምቤላ ከተማና በስደተኛ ካምፖቹ ያለው የጸጥታ ሁኔታ እንዲጠናከር በመደረጉ እንደሆነ መግለጫው አስታውቋል። ለዚህም የኢትዮጵያን መንግስት አመስግኗል። በጋምቤላ ክልል 272 ሺህ የደቡብ ሱዳን ስደተኞች እንደሚገኙ የመንግስታቱ ድርጅት መረጃ ያመለክታል። ከነዚህ 221 ሺህ የሚሆኑት ደግሞ በሀገሪቱ የፖለቲካ ኃይሎች መካከል የእርስ በርስ ግጭት ከተጀመረ በኋላ የመጡ ናቸው። በመግለጫው ላይ ተጨማሪ መረጃና ቃለመጠይቅ ለማግኘት ያደረግኩት ጥረት አልተሳካም። እንደተሳካ ይጀመለሳለሁ എം റേഡിയോ സ്കൻഡർ പ്രയോഗ് അഡീ സബ